የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት ሰላሳ ድርጅቶች በኢትዮጵያ የትግራይ ክልል ግጭቱና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና ለጸጥታ ምክር ቤቱ አባል አገሮች ቋሚ ተወካዮች መላካቸውን ሪፊጂስ ኢንተርናሽናል የተባለው ድርጅት ባወጣው መግለጫ አስታውቋል። የመግለጫውን ይዘት ደረጀ ደስታ እንደሚከተለው ያቀርበዋል። ሪፊዩጂስ ኢንተርናሽናል የተባለው ድርጅት እንደዘገበው የድርጅቶቹ መግለጫ በትግራይ ክልል ግጭቱ ከጀመረ ወዲህ በሰሜን ኢትዮጵያ ሲቪሎች የእርዳታ አቅርቦት እንዲሁም የባንክ እና የመገናኛ አገልግሎቶች ተቋርጠውባቸዋል። አንድ ሚሊዮን የሚሆኑ ሰዎች በረሃብ ቸነፈር ሁኔታ ውስጥ ወድቀዋል። ሌሎች በርካታ ሰዎች ረሃብ አፋፍ ላይ ይገኛሉ ይላል። በጦርነቱ ወሲባዊ ጥቃቶች፣ ረሃብን በጦርነት መጠቀምና በጅምላ ማፈናቀልን ጨምሮ መጠነ ሰፊ የሰብአዊ መብት ጥሰቶች ተፈጽመዋል ሲልም ሬፊጂስ ኢንተርናሽናል አክለዋል። ወደ አጎራባች ክልል አፋርና አማራ ክልል የተስፋፋው ግጭትም ለ400 ሺህ ሰዎች መፈናቀል ምክንያት የሆነ ሲሆን በሚሊየን ለሚቆጠሩ ሌሎች ሰዎች ስጋት ሆነዋል ሲልም መግለጫው አመልክቷል። ዛሬ መውጣቱ የተነገረለት ደብዳቤ በሰሜን ኢትዮጵያ የሚገኙትን ዜጎች ለመርዳት የተባበሩት መንግስታት ድርጅት ዋና ጸሐፊ የጸጥታው ምክር ቤት ሊወስዳቸው ይገባል ያላቸውን ውሳኔዎችም ዘርዝረዋል። ከእነዚህ ውስጥ አንደኛ ሰብአዊ ተኩስ አቁም ጥሪ ተደርጎ ሁሉም ኃይሎች ከትግራይ ክልልና ከአካባቢው ክልሎች እንዲወጡ እንዲደረግ፣ የኢትዮጵያ መንግስት የሰብአዊ እርዳታ እገዳውን እንዲያነሳና የእርዳታውንም ጥረት የሚያሰናክሉ የቢሮክራሲ እንቅፋቶችን እንዲያስወግድ ዓለም አቀፍ መርማሪ ቡድኖችን በማሰማራት በጦር ወንጀሎችና በሌሎች ዓለም አቀፍ የሰብአዊ መብትና ዓለም አቀፍ ሕጎችን ጥሰቶችን አስመልክቶ የሚቀርቡ ክሶች በገለልተኛ አካል እንዲጣሩ እንዲደረግና እንዲሁም እንደ ሕዝባዊ ወያኔ ሀርነት ትግራይ ያሉትን ጨምሮ በፖለቲካ ተቃዋሚ ቡድኖች መካከል ብሔራዊ ውይይትን እንዲያበረታታ የሚሉት ዋና ዋናዎቹ ናቸው። የድርጅቶቹን ደብዳቤ አስመልክቶ የዓለም አቀፍ የስደተኞች ድርጅት ወይም ሬፊውጂስ ኢንተርናሽናል የፕሮግራምና ፖሊሲ ምክትል ፕሬዚደንት ሃርዲንግ ላንግ እንዲህ ብለዋል። የተባበሩት መንግስታት አመራር ፋይዳ ይኖረዋል። ያ ማለት በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ሰዎች መካከል ያለ የሞትና የህይወት ልዩነት ይመለከታል። በረሃብ የሞቱ ሰዎች ቁጥር እየጨመረ በሚገኝበት በዚህ ወቅት የተባበሩት መንግስታትና የጸጥታው ምክር ቤት ከመርፈዱ በፊት ሕይወትን ለማዳን ፈጣንና ቆፍጠን ያለ እርምጃ እንዲወስድ እናሳስባለን። የተዘጋጋው ተከፍቶ የሰብአዊ እርዳታ እጅግ ለሚያስፈልጋቸው እንዲዳረስ የግጭቱ ተሳታፊዎች ችግሩን በሚፈቱበት መንገድ ላይ መደራደር ይኖርባቸዋል። ደብዳቤው ላይ በፊርማቸው ካኖሩት ድርጅቶች ውስጥ አሊያንስ ፎር ፒስ ቢልዲንግ ብሬድ ፎር የኢትዮጵያ ማህበረሰብ የልማት ድርጅት ወይም ኢሲዲሲ ግሎባል ሴንተር ፎር ሪስፖንስብሊቲ ቱ ፕሮቴክት እና የመሳሰሉት ሌሎች የማህበረሰብ፣ የእምነት፣ የመብት ተሟጋች የስደትና ፍልሰት ድርጅቶች ይገኙበታል።